የአሜሪካ ድምፅ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ነሐሴ 7 2012 ዓ ም ዝግጅታችን ጀመረ። የዩናይትድ ስቴትስን ምክትል ፕሬዚደንት ክንዋኔዎች የሚቃኝ ዘገባ ይዘናል። ማይክ ፔንስ ናቸው። በአብይ ርዕስ ይመለሳሉ። ትውልደ ኢትዮጵያው ዶክተር ሙላቱ ለማ የዘንድሮ የዩናይትድ ስቴትስ ፕሬዚደንት የልቀት ሽልማት አሸናፊ ሆነዋል። ተማሪዎች ጓደኞች ናቸው። ከነሱ ምንም ሞት ብቻ ነው የሚያቆመኝ ከነሱ መርዳት። ይሄ ኦነር ለእኔ ብቻ ሳይሆን ለመላው የኢትዮጵያ ሕዝብ ነው። በዚህ ምሽት ይዘናቸዋል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራትና ክቡራን የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ፍስሐዬ ነኝ። ኢትዮጵያ ውስጥ ባለፈው ወር የሰዎች ሕይወትን ያጠፉ ግጭቶች ከተካሄዱ በኋላ ከዘጠኝ ሺህ በላይ የሚሆኑ ሰዎች መታሰራቸውን የመንግስት የሰብአዊ መብት ኮሚሽን ለሮይተርስ የዜና አገልግሎት መናገሩ ተዘግቧል። ይህ ድርጊትም ለውጥ በማምጣት ተግባር ተሞግሶ የነበረው መንግስት በፊት ወደ ነበሩት መንግስታት አሰራር እየተመለሰ ነው የሚል ስጋት ማሳደሩን ዘገባው አክሏል። ከሁለት ዓመታት በፊት ስልጣን ላይ ሲወጡ ዲሞክራሲያዊ ለውጦች አመጣለሁ የሚል ቃል ገብተው የነበሩት ጠቅላይ ሚኒስትር አብይ አህመድ ግጭቱን ያስከተለው የብሔረተኝነት ስሜትን ለመቆጣጠር እየተቸገሩ መሆናቸውን የሮይተርስ የዜና አገልግሎት ዘገባ ገልጿል። የመንግስት የኢትዮጵያ የሰብአዊ መብት ኮሚሽን በተናገረው መሰረት ዝነኛው አርቲስት ሀጫሉ ሁንዴሳ ከተገደለ በኋላ በተነሳው ተቃውሞ ዘጠኝ ሺህ የሚሆኑ ሰዎች ታስረው በመዲናዊቱና በኦሮሚያ ዙሪያ አንድ መቶ ሰባ ስምንት ሰዎች ተገድለዋል። መንግስት ለጉዳዩ ሲጠየቅ ቅድሚያ የሚሰጠው ለሕግና ሥርዓት ነው ማለቱም ሮይተርስ የዜና አገልግሎት ዘግቧል። የባልደራስ ለእውነተኛ ዲሞክራሲ አመራር አባላት አቶ እስክንድር ነጋ፣ አቶ ስንታየሁ ቸኮልና ወይዘሮ ቀለብ ስዩም አቃቢ ሕግ በቅድሚያ ምርመራ ያቀረባቸውን ምስክሮች አንሰማም ብለው ጠበቆቻቸውን አሰናበቱ ሲል መለስካቸው አመሀ ከአዲስ አበባ ዘግቧል። ዝርዝሩ በጥሎ ይቀርባል። የባልደራስ ስለ እውነተኛ ዴሞክራሲ አመራር አባላት አቶ እስክንድር ነጋ፣ አቶ ስንታየው ችኮልና ወይዘሮ ቀለብ ስዩም አቃቤ ሕግ በቅድሚያ ምርመራ ያቀረባቸውን ምስክሮች አንሰማም ብለው ጠበቆቻቸውን አሰናበቱ። ተጠርጣሪዎቹ ቀደም ሲል በነበረው ቀጠሮ በቅድሚያ ምርመራ ስለ ምስክሮች አቀራረብና የምስክሮች ደህንነት አጠባበቅ በተመለከቱ አዋጆች ያቀረቡትን ተቃውሞ ፍርድ ቤቱ አልተቀበለውም። ፍርድ ቤቱ ሲያትት በተቃራኒው ዓቃቤ ሕግ ያቀረበው ጥያቄ በሕጉ መሰረት ስለሆነ እንዲሁም የቅድሚያ ምርመራ ዋና ዓላማው ማስረጃ ለሚመለከታቸው የላይ ፍርድ ቤቶች ማቆየት መሆኑን አብራርተዋል። ስለዚህም ዓቃቤ ሕግ ሶስት ምስክሮች ከመጋረጃ ጀርባ፣ አራት ምስክሮች ደግሞ በዝግ ችሎት እንዲያቀርብ ያመለከተውን ፍርድ ቤቱ መቀበሉን ገልጾ ዓቃቤ ሕግ ያሉትን ምስክሮች እንዲያሰማ ትእዛዝ ሰጥቷል። ይሁንና ተጠርጣሪዎቹ ተቃውሞ እንዳላቸው አስታውቀው ሲፈቀድላቸው ተቃውሟቸውን ግልጽ አድርገዋል። አቶ እስክንድር ነጋ ሌሎችን በመወከል እንደተናገሩት የተጠረጠሩበት ድርጊት የዘር ማጥፋት ወደሚመስል ወንጀል ያዘነበለ ስለሆነ ይህ ደግሞ በዓለም አቀፍ ሕጎች ጭምር በግልጽ ችሎት መታየት እንዳለበት የተደነገገ ነው ብለዋል። ይሁንና ይህ ፍርድ ቤት ከዚህ በተቃራኒ ብይን ስለሰጠ ይህን ችሎት አንከታተልም፣ ጠበቆቻችንንም ከዛሬ ጀምሮ አሰናብተናል ሲሉ ተናግረዋል። ፍርድ ቤቱ የተጠርጣሪ ጠበቆችንም አስተያየት ጠይቋል። ጠበቆቹም የደንበኞቻቸውን ፈቃድ እንደሚፈጽሙ ገልጸው የመሰናበቱን ጉዳይ መቀበላቸውን አሳውቀዋል። በመጨረሻም ፍርድ ቤቱ መንግስት ለተጠርጣሪዎቹ ተከላካይ ጠበቃ እንዲያቆም ትእዛዝ ሰጥቶ ለነገ ነሐሴ 8 ቀን 2012 ዓ.ም ተለዋጅ ተለዋጭ ቀጥሮ ይዘዋል። መለስካቸዋማ አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሩዋንዳ በዜጎቿ ላይ የኮሮና ቫይረስ ምርመራ ለማድረግ ያላትን የአቅርቦት እጥረት ለማካካስ የሂሳብ አሰራርን እየተጠቀመች ነው ተብሏል። ሊዮን ሙቴሳ የተባሉ የሩዋንዳ የኮሮና ቫይረስ ግብረ ኃይል አባል የሰው ልጅ ዘረመል ፕሮፌሰር የሚመረመሩት ናሙናዎች ቁጥር በመቀነስ የምርመራው ውጤት በአንድ ቀን ውስጥ እንዲገኝ ማድረግ ይቻላል ብለዋል። የሂሳብ አያያዝ የመጠቀሙ ዘዴ በአጭር ጊዜ የበዙ ምርመራዎች ለማድረግ እንደሚረዳና ለእያንዳንዱ ምርመራ የሚወጣውን የአምሳ ዶላር ዋጋን ከግማሽ በላይ እንደሚቀንስ ተመራማሪዎችም ይናገራሉ። ሩዋንዳ 300 ሺህ የኮሮና ቫይረስ ምርመራ ማድረጓ ታውቋል። ይህን ዘዴ ያፈለቁት በሽታዎችን በሂሳብ ዘዴ የመከላከል ጥበብ ምሁር ዊልፍሮድ እንዲፎን ምርመራ የሚያካሂዱት ባለሙያዎች ስህተት እንዳይሰሩ የሚያግዛቸው ሶፍትዌር እየሰሩ መሆናቸው ተገልጿል። ኪጋሊ ውስጥ የአፍሪካ የሂሳብ ሳይንስ ዓለም አቀፍ መረብ የጥናትና የምርመራ ስራ አስኪያጅ ናቸው። ሩዋንዳ ከ2100 በላይ የቫይረሱ በሽተኞች እንዳሏት ታውቋል። በአህጉሪቱ ያነሰ የተረጋገጠ ቁጥር ካላቸው የአፍሪካ ሀገሮች ውስጥ አንዷ ተደርጋ ትታያለች። የዓለም የጤና ድርጅት የሩዋንዳ የኮቪድ-19 አያያዝን አሞግሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዓለም የጤና ድርጅት ሊባኖስን ለመርዳት የ76 ሚሊዮን ዶላር እርዳታ ለማግኘት ዓለም አቀፍ ማህበረሰብን እየጠየቀ ነው። ከአንድ ሳምንት በፊት ሊባኖስ ላይ የደረሰው ከባድ ፍንዳታ ወደቡን አፍርሶ በሆስፒታሎች በጤና ጣቢያዎች የህክምና ዕቃዎች መደብሮች ላይ ከባድ ውድመት አድርሷል። በተለይም የሚያሳስበን የኮቪድ-19 ወደ ሊባኖስ መመለስ ነው። የ76 ሚሊዮን ዶላር ረድኤት ለማግኘት ተማጽኖ ጀምረናል። ዓለም አቀፍ ማህበረሰብ በሚቻለው ሁሉ ሊባኖስን እንዲረዳና ከጎኗ እንዲቆም እንጠይቃለን ሲሉ የዓለም አቀፍ የጤና ድርጅት መርሃ ግብር ቀጠናው ስራ አስኪያጅ ራና ሐጃ ተናግረዋል። ሦስት ሆስፒታሎች ሙሉ በሙሉ በፍንዳታው እንደወደሙ ሦስት ሌሎች ደግሞ በክፊል ሥራ እንደጀመሩ የዓለም አቀፉ የጤና ድርጅት ባለስልጣኖች ገልጸዋል። የሆስፒታል አልጋዎችን በ600 መቀነሱን በይሩት ካሉት 55 የጤና ጣቢያዎች በግማሽ እንደማይሰሩ ባለስልጣኖቹ አክለው ተናግረዋል። ትናንት ሊባኖስ ውስጥ 39 አዲስ የኮሮና ቫይረስ በሽተኞች እንደተገኙ የጤናው ድርጅት የአስቸኳይ ጊዜ ሁኔታ ስራ አስኪያጅ ሬክ ብሬነን ገልጸዋል። ሆስፒታሎችም ጭምር ቫይረሱን ለመከላከል የሚደረገውን ጥረት ማላላታቸውን ባለስልጣኑ ጠቁመዋል። በመጨረሻም የኮቪድ-19 ዜናዎች ዩናይትድ ስቴትስ ትላንት በሀገሪቱ ዙሪያ ወደ 1500 የሚጠጉ የኮሮና ቫይረስ በሽተኞች መሞታቸውን አስታወቀች። ካለፈው ግንቦት ወር ወዲህ ይህን ያክል ብዛት ያላቸው የቫይረሱ በሽተኞች በአንድ ቀን ውስጥ ሲሞቱ ለመጀመሪያ ጊዜ ነው ተብለዋል። ዓለም አቀፉ ወረርሽኝ ከገባበት ጊዜ አንስቶ 166,027 ሰዎች ለህልፈት ተዳርገዋል። በዩናይትድ ስቴትስ በተከታታይ ከሁለት ሳምንታት በላይ በሆነ ጊዜ ውስጥ በቀን በአማካኝ አንድ ሺህ ሰዎች እየሞቱ መሆናቸውን ያመላክታል ተብሏል። በአሁኑ ወቅት ዩናይትድ ስቴትስ ውስጥ አምስት ነጥብ አንድ ሚሊዮን የኮሮና ቫይረስ በሽተኞች አሉ። በቫይረሱ በሽተኞችም ሆነ በሙታኑ ብዛት ከዓለም ቀዳሚ ቦታ እንደያዘች ነው። የኒው ዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ኦክላንድ ከተማ ላይ በአዲስ መልክ እንቅስቃሴ ለማገድ ያስገደዳቸው የኮሮና ቫይረስ ወረርሽኝ መስፋፋት እየጨመረ መሆኑ ተገልጿል። የሰሜናዊቷ ከተማ ባለስልጣኖች ዛሬ በገለጹት መሰረት 13 አዲስ የቫይረሱ በሽተኞች ተገኝተዋል። ሁሉም የኮሮና ቫይረስ ከተገኘባቸው አራት የአንድ ቤተሰብ አባላት ጋር የተያዙ ናቸው። አዲስ በቫይረስ መያዛቸው የተረጋገጠ ሰዎች 36 ደርሰዋል። ጠቅላይ ሚኒስትር ጃሲንዳ አርደን 1.6 ሚሊዮን የኦክላንድ ከተማ ህዝብ ከልፎ ማክሰኞ አንስቶ ለሶስት ቀናት ያህል እንቅስቃሴው እንዲገደብ አዘዋል። ከከተማይቱ የሚወጡ ሰዎች ቢኖሩ ለመመለስ ሲባል ፖሊሶች በከተማይቱ ድንበሮች ተመድበዋል። ጥብቅ የሆነ የአካል መራራቅ ደንብንም ደንግገዋል። በአዲስ መልክ በተነሳው የቫይረሱ መዛመት ምክንያት የሀገሪቱን ፓርላማ የማፍረሱ ጉዳይ እንዲዘገጅ ተደርጓል። እንደ አውሮፓ አቆጣጠር መስከረም 19 ላይ ሊካሄድ የነበረውን የምክር ቤት ምርጫ ወደ ማዘግየት ሊያመራ ይችላል። በዓለም ደረጃ 26 ሚሊዮን በቫይረሱ የተያዙ ሰዎች እንዳሉ በሞት የተለዩት ደግሞ ወደ 750 ሺህ እንደሚጠጉ ታውቋል። በኒው ዚላንድ ግን በቫይረሱ የሚያዙትም ሆነ በሞት የተለዩት ቁጥር ከዓለም ያነሱ ከሚባሉት መካከል ነው። ሀገሪቱ 1589 የኮሮና ቫይረስ በሽተኞች ሲኖሯት የሞቱት 22 ሰዎች ናቸው ተብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አመሰግናለሁ አዳነች ለዜናው ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ነሐሴ 7 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የትራምፕ አስተዳደርን ባስጨነቁ ፈተናዎች ሁሉ አብረው ጸንተው በመቆም ተጋፍጠው አሳልፈዋል። የተወካዮች ምክር ቤቱ በፕሬዝደንቱ ላይ የክስ ምርመራ በከፈተበትና ባካሄደበት ወቅት ከጎናቸው ቆመዋል። ፕሬዚደንቱ በወሰዷቸው በርካታ የካቢኔ ለውጦችም ላይ እንዲሁ በዓለም አቀፍ ጉዳዮች በዋይት ሀውስ ልዑክነት ሰርተዋል። በአሁኑ ጊዜ ደግሞ የኮቪድ-19 ግብረ ኃይሉን እየመሩ ናቸው። ማይክ ኦሱሊቫን ስለ ማይክ ፔንስ ክንዋኔዎች ተንታኞችን አነጋግሮ ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታ እየታቀርበዋለች። የቀድሞው የኢንዲያና አገረ ገዢ ማይክ ፔንስ ለምክትል ፕሬዚደንትነት ከተመረጡበት ጊዜ አንስተው ሚስተር ትራምፕን ከመደገፍ ለእሳቸው ከመሟገት ተቆጥበው አያውቁም። ዶናልድ ትራምፕ የገባቸው ናቸው የአሜሪካን ሕዝብ ይረዱታል። የምክትል ፕሬዝደንትነት ክንዋኔዎችን ያጠኑ የታሪክ ምሁር የሴንት ሉዊስ ዩኒቨርሲቲ የሕግ መምህሩ ጆል ጎልድስቴንም እንደሚሉት ፔንስ ፕሬዝደንቱን በማማከር ከዩናይትድ ስቴትስ ኮንግረስ ጋር አገናኝ በመሆን ዲፕሎማሲያዊ ተልእኮችን ይዘው በመውጣት የአጋዥነት ሚና ሲጫወቱ ቆይተዋል። ባለፈው ጥር አጋማሽ ላይ ደግሞ ኮሮና ቫይረስ በዩናይትድ ስቴትስ መዛመት በጀመረበት ጊዜ ማይክ ፔንስ የዋይት ሀውስ የኮሮና ቫይረስ ግብረ ኃይል መሪነቱን ይዘዋል። አንዳንዴም አወዛጋቢ የፖሊሲ እቅዶችን ይዘው ይወጣሉ። ለምሳሌ ትምህርት ቤቶችን ያለ ችግር በጥንቃቄ መክፈት እንችላለን ብዬ አስባለሁ። ልጆች ያላቸው ተጋላጭነት እጅግ በጣም ዝቅተኛ ነው። በዩናይትድ ስቴትስ ታሪክ በአስተዳደር ውስጥ ንቁ ሚና ይዘው የሰሩ ሁሉም ምክትል ፕሬዝደንቶች አይደሉም። ለምሳሌ ሊንደን ጆንሰን እንደ ምክትል ፕሬዚደንት በፕሬዝደንት ጆን ኤፍ ኬኔዲ ጥላ ተውጠው ነው ያሳለፉት። ተንታኞች ያ ባለፉት ጥቂት አስተዳደሮች እንደተቀየረ ይናገራሉ። የሴንት ሉዊሱ ዩኒቨርሲቲ የህግ መምህር ጆል ጎልድስቲን ያስረዳሉ። እንደሚመስለኝ የምክትል ፕሬዚደንቶች ሚና በደንብ የተቀየረው ከካርተርና ሞንደል ዘመነ መንግስት ጀምሮ ነው። ምክትል ፕሬዚደንቱ በሁሉ ጉዳዮች አማካሪያቸውና ችግር ሲከሰት መፍትሄ አምጫያቸው ነበሩ። ከዚያን ጊዜ ጀምሮ የነበሩት ፕሬዚደንቶች ሁሉ በጥቂቱ በተለያየ መንገድ አድርገውት እንደሆነ ነው እንጂ በመሰረቱ ያን አሰራር ተከትለዋል። በብዙዎች አስተያየት የፕሬዝደንት ጆርጅ ደብሊው ቡሽን የውጭ ፖሊሲና የብሔራዊ ጸጥታ ጉዳይ ከበስተጀርባ ሆነው በዋናነት ሲያሽከረክሩ የነበሩት ምክትል ፕሬዝደንታቸው ዲክ ቼኒ ነበሩ። ጠበቃና ደራሲ ሬብ ብራውኔል ይተነትናሉ። እንደሚመስለኝ ዶናልድ ትረምፕ የፈለጉት እንደ ዲክቼኒ አይነት ምክትል ፕሬዝደንት እንዳልነበረ ግልጽ ነው። የምትፈልገውን ምክትል ፕሬዝደንት ትይዝ እና የምትፈልገውን ነገር ታሰራዋለህ። ስለዚህ ትረምፕ እንደዚህ አይነት ስልጣን ይዞ ዝናቸውን የሚጋራ ሰው እንዳልፈለጉ ግልጽ ነው። ወንጌላዊው ማይክ ፔንስ ፕሬዚደንት ትረምፕ በወግ አጥባቂዎች ዘንድ ሰፊ ድጋፍ እንዲያገኙ አግዘዋቸዋል ጥብቅ የኢሚግሬሽን ፖሊሲ ሲያወጡ ወጋት ባቂ ዳኞችን ሲሾሙም ድጋፍ ሰጥተዋቸዋል። ሩሲያን በሚመለከት ከፕሬዝደንቱ ከረር ያለ አቋም ይዘው ታይተዋል። ይሁን እንጂ ለዩናይትድ ስቴትስ የመወሰኛ ምክር ቤት አባልነት ከአላባማ ክፍለ ግዛት በተወዳደሩትና በወሲባዊ መግባረ ብልሹነት በተወነጀሉት ሮይ ሙር ላይ ባሰሙት ተቃውሞ ደረጃ ራሳቸውን ከፕሬዝደንቱ አርቀው የታዩበት ጊዜ የለም። ያም ሆነ ይህ ኤክስፐርቶች ማይክ ፔንስ ባስተዳደሩ ታሪክ እስካሁን ይህ ነው የሚባል ያሳረፉት ማህተም እንደሌለ ነው የሚናገሩት። በሁለቱም ፓርቲዎች በነበሩ በአብዛኞቹ ምክትል ፕሬዝደንቶች ደረጃ የላቁ ወይም የሚደነቁ አድርጌ አላያቸውም። በኦሬገናዋ ፖርትላንድ ከተማ ሁከት ወቅት ገብተው የነበሩትን ፌዴራል ወታደሮች የከተማዋ ባለስልጣናት ሁከቱን እያባባሱብን ነው ማለታቸውን ተከትሎ ወታደሮቹ ለቀው እንዲወጡ በተደረገው ውሳኔ ምክትል ፕሬዚደንቱ ሚና እንደነበራቸው ተንታኞች ይጠቅሱላቸዋል። በአደባባይ ሁልጊዜም ላለቃቸው ታማኝ ሆነው የሚታዩትና ብዙ ጊዜም በሳቸው ጥላ ስር ተውጠው የሚስተዋሉት ማይክ ፔንስ ከመጋረጃው በስተጀርባ ምን ያህል የጎላ ሚና ይዘው እንደቆዩ ግልጽ አይደለም። በብዙዎች ተንታኞች አይን በዶናልድ ትራምፕ ላይ የሚሰጥ ውሳኔ ህዝብ ተደርጎ በሚታየው በህዳሩ ምርጫም ምን ልዩነት እንደሚያመጡ አይታወቅም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይር ዘገባ ነበር። አመሰግናለሁ ቆንጅት። የትንታኔው መጽሔት ይቀጥላል። ትውልድ ኢትዮጵያዊው ዶክተር ሙላቱ ለማ የዘንድሮ የዩናይትድ ስቴትስ ፕሬዚደንት የልቀት ሽልማት አሸናፊ ሆነዋል። ዶክተር ሙላቱ የፕሬዚደንታዊው ሽልማት አሸናፊ የሆኑት በሳይንስ ሂሳብና ምህንድስና በአሰልጣኝነት ዘርፍ ነው። በጆርጂያ ግዛት የሳቫና ስቴት ዩኒቨርሲቲ የሂሳብ ትምህርት ክፍል መምህር የሆኑት ዶክተር ሙላቱ ሽልማቱ የመላው የኢትዮጵያ ሕዝብ ነው ብለዋል። ሀብታሙ ስዩም ዝርዝሩን ይዟል። መምህርነት የልጅነት ልማቸው ነበር። ለተማሪዎች አብልጦ ማሰብ ዛሬም ድረስ የተከተላቸው ልማድ። ተማሪዎች ጓደኞች ናቸው። ከነሱ ምንም ሞት ብቻ ነው የሚያቆመኝ ከነሱ መርዳት። ዶክተር ሙላቱ ለማ ይህ በጎ ስሜታቸው ከሂሳብ ትምህርት እውቀታቸው ጋር ተዳምሮ ያፈራው ፍሬ በዩናይትድ ስቴትስ እጅግ ክብር ከሚሰጣቸው የትምህርት ዘርፍ ሽልማቶች መካከል የአንደኛው አሸናፊ እንዲሆኑ አድርጓቸዋል። የአሜሪካ ፕሬዚዳንታዊ የልቅና ሽልማትን በሳይንስ ሂሳብና ኢንጂነሪንግ ዘርፍ አሰልጣኝነትን ዘርፍ ካገኙ አስራ ሁለት ሊቃውንት መካከል አንዱ መሆናቸው ይፋ ተደርገዋል። ዶክተር ሙላቱ ለዚህ ክብር መብቃታቸው የሂሳብ ትምህርትን በተመለከተ ያለውን አመለካከት ለማቃናት የሚበጅ የመላ ኢትዮጵያን ኩራትም አድርገው ቆጥረውታል። በእኔ ግምት ማንም ሰው ማትማቲክስን መማር ይችላል ግን እንዳቀራረቡ ነው። ብዙ ሰዎች አሁን ብዙ ተማሪዎች ማትማቲክስን ይፈራሉ። እነግራቸዋለሁ፣ ምንም የሚያስፈራ ነገር የለም፣ እናንተ ጋር እሰራለሁ። ጥያቄ ካላችሁ የፈለጎችን ጥያቄ ጠይቁኝ። ይሄ ኦነር ለእኔ ብቻ ሳይሆን ለመላ ኢትዮጵያ ሕዝብ ነው። መምህርነት፣ ዶክተር ሙላቱ የበዛውን የሕይወታቸውን ምዕራፍ ያሳለፉበት ዘርፍ ነው። ምርምርና ጥናት የሱስ ያክል የደጋገሟቸው ስጦታዎቻቸው መሆናቸውንም ይናገራሉ። ኢትዮጵያ ከአዲስ አበባ ዩኒቨርሲቲ እንደተመረቅኩ አዋሳ እርሻ ኮሌጅ ነው ያስተማርኩት። አዋሳ እርሻ ኮሌጅ ለአምስት አመት እንዲሁም አዲስ አበባ ዩኒቨርሲቲ ለሁለት አመት አስተምሬያለሁ። ከዛ በኋላ ስኮላርሺፕ አግኝቼ እዚህ ኬንት ስቴት ኦሃዮ መጣሁ። ዘጠኝ ሰማንያ ስምንት ፈረንጆች መጣሁ። በአስራ ዘጠኝ ዘጠና አራት ፒኤችዲን ካገኘሁ በኋላ እዚህ ሰቫና ስቴት መጣሁ። እዚህ ከመጣሁ በኋላ ትልቁ አላማዬ ተማሪዎቹን መቀየር ነው እና ተማሪዎችና ማቴማቲክስ ጓደኛ መሆን አለባቸው። ማቴማቲክስ ከባድ አይደለም። ማቴማቲክስን የሚያከብደው አቀራረቡ ነው። ሀ አምስት ዓመት ነው ስራ ብዙ ወረቀቶች ፐብሊሽ አድርጌያለሁ በአሁኑ ጊዜ ወደ መቶ ሀያ አንድ ፐብሊኬሽን አለኝ። ከነዚህ ውስጥ ሰላሳ ሁለቱ ከተማሪዎች ጋር ነው። የሳይንሱን ዘርፍ የተቀላቀሉ ኢትዮጵያንና ትውልድ ኢትዮጵያውያን መበርታት እንደሚያስፈልጋቸው የሚናገሩት የሳቫና ስቴት ዩኒቨርሲቲው መምህር ዶክተር ሙላቱ ተደጋጋሚ ምርምሮች ለከፍተኛ ደረጃ እንደሚያደርሷቸውም ይመክራሉ። በእኔ በግምት ማስተማር ብቻ በቂ አይደለም። ምርምር መስራት አለባቸው። ምርምር መስራት ደግሞ ከተጀመረ ራሱ በቃ ሱስ ነው። እንዳልኩ መቶ አንድ ፓብሊኬሽን አለኝ። ስቲል መስራት እፈልጋለሁ። ብዙ ሰው ይበቃሀል ይሉኛል፣ ግን እኔ እንደ ሱ ሰው ነብኛል። ፈረጀት ቱ ታውዘንድ ኢሌቨን ዘሙላቱ ነንበር፣ በእኔ ስም የሚጠራ ነንበር ዲስከቨር አድርጌያለሁ። ያ አሁን በዓለም ደረጃ የታወቀ ነው። የእኔ ተማሪዎች ሁልጊዜ እሱን እሰጣቸዋለሁ፣ አስረዳቸዋለሁ። ምንድ ያለሁ ዶክተር ልማ አልክሬን ማይኦን ነንበር ላይፍ ይውላሉ። እኔም የራሴን ቁጥር እንዳንተ እፈጣለሁ ይላሉ። ይህን ምርምር ስራ ከማትማቲክ ብቻ አይደለም እኔ ባዮሎጂም ከሁሉም ጋር አብሬ እሰራለሁ። አሁን አንዷ ቅርቡ አፕሊኬሽን ማቴማቲክስ ኢን ባዮሎጂ አንድ ሪሰርቸር ጋር አሁን ፓብሊሽ ሊሆን ያ ከሁሉም ሳይንስ ፊልዶች ጋር ተማሪ እየወሰድኩ እነሱን ማንበላለሁ አብሬ እሰራለሁ እና ያ አይጠለችኝ ብ እንጆይ ነው ማለት በጣም ደስ ነው የሚለኝ እነሱ ጋር መስራት። እርስዎን በመሰሉ ምሁራንና ወጣት ኢትዮጵያን መካከል የእውቀት ሽግግር እንዲኖር ምን አስበዋል ስንል የጠየቅናቸው ዶክተር ሙላቱ ከተቻለ እረፍት መሆንበት ጊዜ መንገድ ካለኝ ኢትዮጵያ ህዬ ኮንትሪቢዩት ባደርግ ደስ ይለኛል እዚህ በማልሰራበት ጊዜ ሄጄ ኮንትሪቢዩት ማድረግ ደስ ይለኛል። ማግኘቱ በጣም ተበና እዚህ ያሉትን አንዳንድ ጥቂቶች ናቸው በጣም ኮንታክት አለኝ ሞር ሞር ኢንትረስቴ ኢትዮጵያ ላሉት ነው። ብዙ ፖቴንሻል አላቸው ኢትዮጵያንስ አሉ፣ ግን ጋይዳንስ የላቸው። ዶክተር ሙላቱ ለማ ባለትዳርና የልጆች አባት ናቸው። ትልቁ ዜና የፈጠረው ደስታ በእጅጉ የላቀ መሆኑን የነገሩን ባለቤታቸው ወይዘሮ አስቴር ደበበ፣ ለልጆቻቸው ተምሳሌት የሆኑት የባለቤታቸው በጎ ድርጊት በደስታ መመለሱ የተወውን ስሜት እንዲያጋራሉ በጣም በጣም በጣም የተለየ ሰው ነው። እንደ በጣም እኔ ከሚገባው ባሌ ነው እያለው። በጣም ጥሩ ሰው ነው። አንዳንዴ ለሰው ሲቸገር እንዲ አንተ ለሰው ነው እንዲ የምትኖረው፣ እነሱ ራሳቸው ይኖራሉ፣ ለነሱ አንተ ተጨንቅን ነው የምለው። ለተማሪ ይጨነቃል፣ አካባቢ ላለ ሰው አስተማሪ ኢትዮጵያኖች አስተማሪዎች ካሉ ለነሱ ይጨነቃል። አንድ ነገር ካለ አካባቢ ካለ ለቤተሰብ ብቻ እንደ አንተ እንደው እንዴት ትችላዋለህ ነው የምለው እና እንደዚህ አይነት ሰው ነው በጣም የዋህ በጣም ደግ እኔ ነኝ ሀይለኛ መቼስ ራሴ የምናገርና እና ልጆቹንም በእኔ ሀይል ነው ያስኩት አንዷም በፕሬዚዳንት አዋርድ ተሸልማ ተጨረሰች እዚህ ጆርጂያ ሳውዘርን ዩኒቨርሲቲ እነሱን ሀብለን ገና ትምህርት ቤት ሳይገቡ ነው መማር ያስተማርነው። ቤት ውስጥ በሌሎቹ በሌሎቹ ልጆች ስለተማር ቁጭ ብለው በተለይ ማቴማቲክስ በየቀኑ እንደውም አንድ ቦታ ውሰጅን ሲሉ አስር ፕሮብሌም ሰርተው ነው የሚሄዱት የትም ቦታ ሲሄዱ ጥልቅ ማሰብና ማሰላሰል በሚጠይቀው የሂሳብ ዘርፍ ባለቤታቸው ይሳካላቸው ዘንድ የበኩላቸውን ያደርጉ እንደነበር የነገሩን ወይዘሮ አስቴር ቤተሰባዊ ፍቅር የሙያ ስኬትንም እንደሚፈጥር ያምናሉ። በብዙ ነገር ነው የምረዳው። በእውነት ዋናው የቤት ፍቅር እና ሰላም ካለ እሱ የሚሰራው ነገር ይላል። እኔ ልጆቹን እይዛለሁ የቤቱን ነገር በሙሉ ነገር አለው። አንተ ራስህን ቻል ነው የምለው። ዶክተር ሙላቱ ለማ በጀመሩት የምርምር ዘርፍ እንደሚቀጥሉ ነግረውናል። ለአሁኑ አበርክቶታቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፈረሙበት የክብር የምስክር ወረቀት እንዲሁም ከብሔራዊ የሳይንስ ፋውንዴሽን የገንዘብ ጉርሻ ያገኛሉ። ለአሜሪካ ድምፅ ሀብታሙ ስዩም። እንኳን ደስ ያሎት ዶክተር ሙላቱ ለማ። ሀብታሙን፣ ለዘገባው አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። በአዋሽ ወንዝ መሙላት ምክንያት በተፈጠረው የጎርፍ አደጋ አፋር ክልል ውስጥ ለጉዳት የተጋለጠው ሰው ቁጥር 69 ሺህ መድረሱ ተገልጿል። የክልሉ የአደጋ መከላከልና የምግብ ዋስትና ጽሕፈት ቤት ከፌዴራሉ መንግስት ጋር በመተባበር ለተጐጂዎቹ ድጋፍ እያደረገ መሆኑን አስታውቋል። በአደጋው የሚፈናቀሉ ሰዎች ቁጥር መጨመር ለኮሮና ቫይረስ መስፋፋት እድል ሊሰጥ ይችላል የሚል ስጋት አሳድሯል። መስፍን አራጌ ዝርዝሩን ይዟል። የጽህፈት ቤቱ ኃላፊ መሐመድ ሆሴን ለአሜሪካ ድምጽ ሬዲዮ እንደገለጹት በአጎራባች ደጋማ አካባቢዎች የሚዘንበው ዝናብ መጠን ከፍተኛ መሆን ወደ አፋር የሚዘልቀውን የጎርፍ መጠን በአሳሳቢ ደረጃ እንዲጨምር አድርጎታል። ጉዳቱ በጣም ከፍተኛ፣ ምክንያቱም በአካባቢውም ሆነ ጨማሪ በአጎራባች ደጋማ አካባቢዎች ላይ የሚዘንበውን የዝናብ መጠን ጨምሯል። ስለዚህ ከፍተኛ የሆነ የጎርፍ ክስተት ተከስተዋል። ስለዚህ ጎርፍ አንደኛ በአዋሽ ግራና ቀኝ የሚገኙ ወረዳዎች ላይ ከፍተኛ ሆነዋል። ሌላ ተጨማሪ ደግሞ ደራሽ ጎርፍ ደግሞ ይከሰታል። ስለዚህ አጠቃላይ እስካሁን ስልሳ ሰባት ሺህ የሚሆኑ ማህበረሰቦች በዚህ ተጎድተዋል። ከዚህ ውስጥ ወደ አርባ ሺህ የሚሆኑ ደግሞ ተፈናቅለዋል ማለት ነው። የክልሉ መንግስት ከፌዴራል መንግስት ጋር በመተባበር የተጎዱትን የመደገፍ በጎርፍ የተከበቡትን የማውጣት ስራ እየሰራ መሆኑንም አመልክተዋል። እንደ ክልል መንግስት ደግሞ ይህንን ማህበረሰብን ለመርዳት ያው የተለያዩ ጥረት ከጅምሩ ጀምሮ ያው ሞከር ቆይተዋል ግን ከክልል አቅም ከፍ ያለ በጣም ሰፊ ጉዳት ስለሆነ በፌዴራል መንግስት ደግሞ ያው እርዳታ እንዲያደርግ ተጠይቆ እርዳታ እያቀረበ ያለበት ሁኔታ ነው ያለው። ሌላው በውሃ ስጋት ውስጥ ያሉ ማህበረሰቦችን ደግሞ በሄሊኮፕተር በመታገዝ ያንን ሰዎችን የማጓጓዝ ስራ እየተሰራ ይገኛል ማለት ነው። የአዋሽን ወንዝ ዳርና ዳር ተከትለው በተቆረቆሩ አካባቢዎች ላይ ጉዳት የደረሰባቸው ሰዎች በአሳይታ፣ ዶብቲ፣ አፋምቦና ሚሊ አካባቢዎች በትምህርት ቤቶችና በተለያዩ መጠለያዎች ላይ እንዲሰፍሩ መደረጉን ለማወቅ ተችሏል። አራት አምስት ቀበሌዎች ነዋሪ ማህበረሰብ በሙሉ በውሃ ተከቧል። አሳይታ ከተማ ላይ ነው። በተለያዩ ትምህርት ቤቶች ላይ ነው ያለው። ሌላ ደግሞ አፋምቦ ላይ እንዲሁም በጣም የተፈናጠለ ማህበረሰብ አለ። ይሄ ላይ በጣም ጉዳቱ የከፋ ነው። ድብቲም አለ። ስለዚህ ሚሊየም፣ እነዚህ በተለይ በታችኛው አዋሽ ላይ ከፍተኛ ጉዳት ነው የደረሰው ማለት ይቻላል። አንዳንድ የህብረተሰብ ክፍሎች እንደተናገሩት ከሆነ ከዚህ ቀደም ይሰጡ የነበሩ ቅድመ ማስጠንቀቂያዎች በተለይ አዋሽ ግድብን አስመልክቶ ቀድሞ ባለመነገራቸውና ውሃው በመለቀቁ ጉዳት ደርሶብናል የሚሉ የህብረተሰብ ክፍሎች አሉና ለእነዚህ ሰዎች መልሶ ት ምንድን ነው? አሁን የቅድመ ማስጠንቀቂያ መረጃ ወይም ስላልተሰጠ አይደለም። አንደኛ ማህበረሰቡ በግልጽ ለመናገር ያው እዛው አካባቢ ላይ ያሉ ማህበረሰቦች ከልምድም አንጻር፣ ከተደጋጋሚ ከሚከሰትባቸው ችግር አንጻር ከረምት ከመጣ ችግር መገመት ይቻላል። እሊሌ ማን ማለት ነው ማስጠንቀቂያን ባይሰጥም ከነባሩ ተሞክሮ አንጻር፣ ነባሩ ተሞክሮ ከችግር ነው አይደለም መማር የምገባል። ከችግር ይታወቃል በየከረምቱ ችግር እንደሚከሰት ማለት ነው። ሁለተኛ ደግሞ የብሔራዊ ሜትሮሎጂ ኤጀንሲ የከረምት ትንቢያ ወቅቱን ጠብቆ ሪሊዝ ወይም ይለቃል። ያንን ክርኛ ደግሞ ባለን መዋቅር እስከ ታች እስከ ቀበሌ እስከ ወረዳ ባለው መዋቅራችን ጊዜ ሳንፈጅ ያንን መልእክት እናደርሳለን። ማድረስ ብቻ ሳይሆን ተደጋጋሚ በተለያዩ ሚዲያ መጠቀም ከረምት ላይ የጎርፍን፣ የኮቪድን፣ የሌሎች አደጋ ስጋት ምንጭ የሆኑትን ማህበረሰብ የማንቃት መልእክት የመስተላለፍ በዛም የተለያዩ ሀሳቦችን ወይም መልእክቶች እናስተላልፋለን። ነገር ግን እዚጋ ችግሩ ምንድን ነው ማህበረሰቡ ችግር ከመድረሱ በፊት እርምጃ የመውሰድ ባህል እጅግ በጣም አነስተኛ ነው። ከዚህም ቀደም በተደጋጋሚ በየዓመቱ ከጎርፍ ጋር በተያያዘ እንደ አይነት ችግሮች ይከሰታል እና ይህንን ችግር በዘላቂነት ለመፍታት ተቀምጦ የነበረ አቅጣጫ አልነበረም። አቅጣጫዎቹን ይቀመጣሉ፣ ተለያዩ ጊዜ ጥናት ይደረጋል። ጥናት ላይ የሚቀመጡ ዝክር ሀሳቦች ወይም ሪኮመንዴሽንስ ተለይተዋል ቆይተዋል። ነገር ግን አንደኛ ያው አዋሽ ተፋሰስ የአንድ ክልል ሳይሆን የተለያዩ ክልሎች የሚያቋርጦ የሚመጣ ወንዝ ነው። ስለዚህ ተፋሰስ ውስጥ ያሉትን ማኔጅ ማድረግ ይጠይቃል። ስለዚህ አንደኛ በተለይ አነስተኛ ግድቦች፣ መካከለኛ ግድቦች፣ እንዲሁም ከፍተኛ ግድቦች መሰራት ይጠይቃል። ይሄ ደግሞ በጣም ብዙ ገንዘብ የሚጠይቅ ነው። ስለዚህ ይህንን የፌዴራል መንግስት የሚመለከት ነው እና ፌዴራል መንግስት ይህንን ያውቃል። ያሉትን ግድቦች አሉ። ደግሞ የተንዳሆ ግድብ አለ እዛ ሎጊያ አካባቢ፣ ከሰም ግድብ አለ ወደ መካከለኛው አዋሽ ላይ። እነዚህ ግድቦችን ደግሞ በአግባቡ ማኔጅ ከማድረግ አንፃር፣ ሌሎች ደግሞ ተጨማሪ ግድቦችን በተለይ አነስተኛ ግድቦች የሚባሉትን በመስራት ወንዙን አመራር ማስተካከል ይቻላል። በጥቅምም አዋልም በአግባቡ ይቻላል። ነገር ግን እዚህ ላይ አስፈላጊ ይሰራል ተብሎ የሚጠብቁ ስራዎች እስካሁን ስላልተሰሩ በየአመቱ ይህንን ችግር ያጋጥማል ማለት ነው። ስለዚህ የፌዴራል መንግስት እዚህ ላይ የተለየ ትኩረት ሊሰጠው ይገባል። ጎርፉ ያስከተለው መፈናቀል አካባቢው ቀድሞ በነበረበት የኮቪድ አስራ ዘጠኝ ተጋላጭነት ላይ ተጨማሪ ጫና በማስከተል ቫይረሱ እንዲስፋፋ ያደርጋል ሲሉ የጤና ባለሙያዎች ስጋታቸውን ይገልጻሉ። አቶ መሐመድም ይህን ስጋት ይጋራሉ። የኢትዮጵያ ኤክስፖርት ኢምፖርት መውጫና መግቢያ ዋና በር ነው። እዚህ እዚህ ጋር ራሱ የኮቪድ አስራ ዘጠኝ ከፍተኛ ስጋት ያለበት አካባቢ ነበረ። እነዚህ እዚህ ላይ ያው ባለ አሁንም ሰዎች ሲፈናቀሉ አንድ ቦታ ላይ ይሰበሰባሉ። እንግዲህ ጥንቃቄ ላይ ችግር ይመጣል ማለት ነው። ነገር ግን በክልሉ ቴላ ቢሮ ድጋፍ የሚሰጡ የባለሙያዎች ቡድን ተሰማርተው ጊዜያዊ ክሊኒክ ይዛ ተቋቁመው የፊት መሸፈኛ ማስኮች፣ እንዲሁም ደግሞ ሌሎች ግንዛቤ ትምህርት ደግሞ በተለያየ አካባቢ ላይ እንዲሰጥ እየተሞከረ ነው። ነገር ግን በዚ አጋጣሚ አንዱ የመስፋፊያ ምክንያት ሊሆን ይችላል የሚል ግ ግምት ላስቀመጥ ይቻላል። መንግስታዊው የኢትዮጵያ ዜና አገልግሎት በገጹ ባሰፈረው ዝርዝር በክልሉ ለሚካሄደው የኮቪድ መከላከል የሚውል ሰባ አራት ሚሊዮን ብር የሚገመት የገንዘብና ቁሳቁስ ድጋፍ መደረጉን ርዕሰ መስተዳደሩን ዋቢ አድርጎ ዘግበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ አመሰግናለሁ። መስፍን። ወደ ተከታዩ ዘገባ እንለፍ። የመጫና ቱለማ መረዳጃና ልማት ማህበር ፕሬዚደንት አቶ ድርቤ ደምሴ ባለፈው ሳምንት ውስጥ መኖሪያ ቤቴ ውስጥ በመንግሥት የጸጥታ አስከባሪዎች ተደብድቤያለሁ ሲሉ ስሞታ አሰምተዋል። የከተማው የጸጥታና የአስተዳደር ጽህፈት ቤት ኃላፊ ስብሰባ ላይ መሆናቸውን ገልጸው ምላሽ ሊሰጡ እንደማይችሉ የተናገሩ ሲሆን፣ ፌዴራል ፖሊስ ኮሚሽን ስለ ጉዳዩ መረጃ እንዳልደረሰው ገልጿል። የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ በበኩሉ ስለ ጉዳዩ አጣርቶ ማብራሪያ እንደሚሰጥ አስታውቋል። ናኮር መልካ ተጨማሪ አለው። የመጫና ቱለማ መረዳጃና ልማት ህዝባዊ ማህበር ፕሬዚዳንት የሆኑት አቶ ድርቢ ደሙሴ ባለፈው ሳምንት ሐሙስ ሌሊት በመንግስት ጸጥታ ኃይሎች መደብደባቸውን ተናግረዋል። ሐምሌ 30 2012 ዓ.ም በቡራዩ ከተማ በሚገኘው መኖሪያ ቤታቸው ከሌሊቱ ሶስት ሰዓት ገደማ የመንግስት ጸጥታ ኃይሎች የግቢያቸውን መግቢያ በር እንዳንኳኩ ይናገራሉ። በተለያዩ ጊዜያት በሌሊት ለማንም ቢሆን በራችሁን አትክፈቱ ብሎ መንግስት መልእክት ሲያስተላለፍ የነበረ በመሆኑ ግቢ ውስጥ አድፍጬ ስሰማቸው ነበር ብለዋል። አቶ ድርቢ የግቢውን በር በተደጋጋሚ በመምታታቸው የማንከፍትላቸው ከሆነ ቦምብ እንደሚወረውሩበን ሲዝቱ በሩን ከፈትንላቸው ብለዋል። በሩን ስንከፍትላቸው ሶስት ፖሊሶች ገቡና መሳሪያ ደቀኑብኝ እንድንበረከክና እጄንም ወደ ላይ እንዳደረግ ነገሩኝ። ተንበርክኬ ባለውበት ፈተሹኝ። ቤቴ ውስጥ የሚኖረውን ልጅም ፈተሹት። አራስ ቤት ከተኛች ሴት ውጪ ሁሉንም አውጥተው አንድ በአንድ ፈተሿቸው። ከዛም ከግቢ እንደወጣ ሲነግሩኝ የቤቴ ውሃ ልክ ትንሽ ቁልቁለት ያለው በመሆኑ አንደኛው ፖሊስ ወደታች ገፈተረኝ። በእድር ስር በቀኝና ግራ የቆሙት ፖሊሶች ደግሞ በጠረባ እግሬን አሉኝ። ከዛም መሬት ሳልደርስ ጀርባዬ ላይ በያዙት ዱላ መቱኝ። ድንጋይ ላይ ወድቄ ራሴንም ሳትኩኝ። ከጥቂት ጊዜ በኋላ ራሴን አውቄ ስነሳ ደግሞ አንዱ ጎኔን መታኝ። በኋላ ላይ እንደምንም ብዬ ከቤቴ ወደታች ወደሚገኘው የኮብልስቶን መንገድ ላይ እየዳየው ቀስ ብዬ ተነሳው። ሁሉንም ቤተሰቦቼ ከግቢው አውጥተው መንገድ ላይ ያቆሙን። ከሌሊቱ ስድስት ሰዓት ገደማ ተመልሰው ወደ ቤት ካስገቡን በኋላ ዱቄት እንኳ ሳይቀር አንድ በአንድ ቤቱን ፈተሹ። በኢህአዴግ ጊዜ አምስት ጊዜ ታስር ያለው አሁን ቀበቶ የማስርበት አካባቢ በጣም እያመመኝ ይገኛል። ለመነሳትና ለመቀመጥ ያስቸግረኛል ብለዋል። ምርመራ ያካሄዱበት የግል ምርመራ ማዕከል የታካሚውን ምርመራ ውጤት በተመለከተ ምንም አይነት መረጃ እንደማይሰጥ አንድ የማዕከሉ መረጃ ክፍል ሰራተኛ በስልክ ገልጸዋል። የጸጥታ አስከባሪዎቹ በግቢ ውስጥ ያለ ሽፍታ አለ፣ መሳሪያም ሊተኩስብን ሲያቀባብልብን ሰምተናል ብለው ቤቴን ፈትሸው ምንም ነገር አላገኙም ሲሉም አክለዋል። የማህበሩ ፕሬዚዳንት ከጸጥታ አስከባሪዎቹ መካከል ባለቤቴን የመታትም ነበር በማለት ቤቴ ውስጥ ይኖር የነበረ ከዩኒቨርሲቲ ተመርቆ ስራ ፍለጋ ላይ ሚገኝ ሀጫሉ በቀለ የሚባል ወጣትን ደግሞ ይዘው ሄዱ ብለዋል አቶ ደረቢ። በአሁኑ ጊዜም በቡራዩ ሶስተኛ ፖሊስ ጣቢያ ታስሮ እንደሚገኝ ገልጸዋል። የጸጥታ አስከባሪዎቹ የእርሳቸውንም የእጅ ስልክ ባለፈው ሳምንት ሐሙስ ምሽት ይዘው ሄደው ለአምስት ቀናት ካቆዩ በኋላ ከትናንት በስቲያ እንደመለሱላቸው ገልጸዋል አቶ ድርቢ። የጸጥታ ኃይሎቹ ቤቴን ለምን እንደፈተሹ እኔንም፣ የደበደቡበትን ምክንያት፣ በቤቴ የሚኖረውን ወጣት ለምን እንዳሰሩ ጭምር አላውቅም፣ የነገረኝም አካል የለም ብለዋል አቶ ድርቢ። ጥቃቱ ተፈጸመብኝ ባሉት ምሽት ለቡራዩ ከተማ ሶስተኛ ፖሊስ ጣቢያ ባልደረባ ደውለው እንደነበር ጠቅሰው ከአቅማችን በላይ ነው። በቤቱ የተገኙ ያገኙት የፌዴራል ፖሊሶች ናቸው፣ ከእነርሱ ጋር ተግባቡ እንደተባሉ ገልጸው ነበር። የማህበሩ ፕሬዚዳንት አቶ ድርቢደ ሙሴ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አገሪቱን በሚመራበት ጊዜ መጽሐፍታቸው እና የተለያዩ የማህበሩ ማስረጃዎች ተወስደው እንደነበርም አስታውሰዋል። የማህበሩ ጽህፈት ቤት በ2004 ዓ.ም በመንግስት ፀጥታ ኃይሎች ተዘግቶ የነበረ ሲሆን ከባለፈው ዓመት ጥር 2011 ዓ.ም ጀምሮ በድጋሚ በመከፈት በኦሮሞ ልማትና አንድነት ላይ ሲሰራ እንደነበርም ጨምረው ገልጸዋል። አቶ ድርቢ የቡራዩ ሶስተኛ ፖሊስ ጣቢያ ኃላፊ ናቸው የተባሉት ኢንስፔክተር ኃይሉ ጋር በተደጋጋሚ ብንደውልም ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ አቶ ጀላን አብዲ ስለ ጉዳዩ የደረሰ መረጃ የለም ሲሉ በስልክ ምላሽ ሰጥተዋል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ምክትል ኃላፊ አቶ ዳውድ ሞሜ ስለ ጉዳዩ አጣርተን ማብራሪያ እንሰጣለን፣ ለጊዜው ግን አላጣራንም ብለዋል። የቡራዩ ከተማ የጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ደሳለኝ ስዩም ጋር ደውለን ስብሰባ ላይ መሆናቸውን ገልጸው ከአርባ ደቂቃዎች በኋላ ደውሉልኝ ብለው ነበር። መልሰን ብንደውልም ስልካቸው የተያዘ በመሆኑ ልናገኛቸው አልቻልንም። አቶ ደሳለኝ ስዩም ትናንት ከቢቢሲ አፋኑሮሞ ጋር ባደረጉት ቃለ መጠይቅ ስለጉዳዩ አላውቅም በማለት የከተማው የጸጥታ ሁኔታ መረጃ በየዕለቱ የሚደርሳቸው መሆኑን ጠቅሰው ከአቶ ድርቢ መደብደብ ጋር ተያይዞ የደረሳቸው መረጃ እንደሌለም አስታውቀዋል። ይህ ሊሆን የሚችል አይደለም፣ የደረሰንም ማመልከቻ የለም ያሉት ኃላፊው፣ መረጃው እውነት ከሆነም እናጣራለን ብለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ አመሰግናለሁ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን አይሉ ነች፣ ና ማህበራዊ መገናኛ ፕሮዲውሰራችን አበባ የሁ ገበያው ነች። ያስተናግድኋችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ አበላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኤችኦርኤን ኤምኦቢአይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ኢትዮጵያውያን በአሜሪካ ዩናይትድ ስቴትስ በየአስር ዓመቱ አንዴ በምታካሄደው የሕዝብ ቆጠራ የዘንድሮው ዙር ተጀምሯል። የቆጠራው መጠናቀቂያ ጊዜ ከህዳር ወደ መስከረም እንዲያጠር በመደረጉ ሊጠናቀቅ የቀረው ከሁለት ወራት ያነሰ ጊዜ ነው። በዚህ ጊዜ ውስጥ እስካሁን ራሳቸውን ያላስቆጠሩና በቆጠራው ተጠቃሚ እንደሚሆኑ የሚታሰቡ ወገኖች በቀሪው የሁለት ወራት ጊዜ ውስጥ ተሳታፊ ካልሆኑ እድሉ ቢያንስ ለሚቀጥሉት አስር ዓመታት እንዳመለጣቸው ይቆጠራል ባይ የዛሬዎቹ ኢትዮጵያውያን በአሜሪካ እንግዶች አቶ ኤልያስ ወልዱና ወይዘሮ ሐምራዊት ተስፋ ደረጀ ደስታ አነጋግሯቸዋል። ወይዘሮ ሐምራዊት ተስፋ የሚሰሩት ሜሪላንድ በሚገኘው የሞንት ጎመሪ ኮሌጅ ሲሆን አቶ ኤልያስ ደግሞ ከሜሪላንድ የኢትዮጵያ ማህበረሰብ ማዕከል ናቸው። ሁለቱም ትውልድ ኢትዮጵያውያን በህዝብ ቆጠራው ተሳታፊ እንዲሆኑ የሚሰራው ግብረ ኃይል ውስጥ በመሆን ማህበረሰቡን በማስተባበር ላይ ይገኛሉ። ስለ ቆጠራው አስፈላጊነት አቶ ኤልያስ በሚሰጡን ማብራሪያ እንጀምራለን። ለብዙ ነገር ነው የሚጠቀሙበት። በየአመቱ ገቨርንመንቱ ከስድስት መቶ ሰባ አምስት ቢሊዮን ብር በላይ ለእያንዳንዱ ኮሚኒቲ ዲስትሪቢዩት የሚያደርገው ባጀት አለ እና ይሄንን ባጀት ዲስትሪቢዩት የሚያደርግበት መመዘኛው የዚህ የቆጠራው ውጤት ነው። በተለይ አሁን በሃውሲንግ፣ በኤጁኬሽን፣ በትራንስፖርቴሽን፣ በስራ፣ በኤምፕሎይመንት፣ በሄልዝ ኬር እና ፐብሊክ ፖሊሲን በሚመለከት ኢምፓክት ሊያመጣ ይችላል እያንዳንዱ ኮሚኒቲ ውስጥ እና እሱ ብቻ ሳይሆን አንዴ አሁን ካለፈ የሚቀጥለው እስከሚደረግ አስር አመት መቆየት አለብን ማለት። አስር አመት መቆየት ማለት እንግዲህ በሚቀጥሉት አስር አመታት ውስጥ የሚሰጡትን ድጋፎች ወይም ኮሚኒቲያችን ማግኘት የሚችለውን ጥቅማ ጥቅም ሊያጣ ነው ማለት። ስለዚህ የዚህ በጣም ኢምፖርታንት የሆነ ነገር ነው። እያንዳንዱ ህዝብ፣ ሰው የራሱም ኃላፊነት አለበት፣ ፕላስ ደግሞ ለራሱ ኮሚኒቲ ሲል ራሱን ማስመዝገብም አለበት። ወይዘሮ አምራዊትስ የሚጨምሩት? እዚህ ላይ ልክ ነው አቶ ኤልያስ አሁን እንዳለው ይሄ የህዝብ ቆጠራ የእኛን ኮሚኒቲ በተለይ እዚህ አሜሪካ ውስጥ የሚኖረውን ኢትዮጵያዊ ደስትኒ ለመለወጥ በጣም በጣም በጣም ትልቅ ኃይል አለው ማለት። አሁን እኛ የምንከፍለው የታክስ ገንዘብ አለ። ከዛ ውስጥ ግን በተለያየ መንገድ ለህዝቦች ገንዘብ አሎኬት የሚያደርገው ለአረጋውያን ይሁን፣ ለሕፃናት ይሁን፣ ለገጸ ልጆችን ከመርዳት ጋር ይሁን፣ ከኢንሹራንስ ጋር ይሁን፣ ከምንም ጋር ይሁን ገንዘቡን አሎኬት የሚያደርገው ቁጥራችንን በመመልከት ነው። ለምሳሌ በአንድ ቦታ ውስጥ አስር ሰው ያለው ቨርስስ መቶ ሰው ቢል መቶ ሰው ላለው ነው ብዙ ገንዘብ የሚሰጥ። እኛ ለኮሚኒቲያችን የሚያስፈልገንን ነገር ሁሉ ዲተርምን የሚያደርጉልን በቁጥራችን ነው። ቁጥራችን ያነሰ ከሆነ ምንስ መንገድ ላይ በስተን ብንታይ እትውናት ማተር እነሱ በቁጥራቸው ምን ያህል አሉ ብለው ሁሉን ነገር አሎኬት የሚያደርጉልን የሚሰጡን አቴንሽን በእያንዳንዱ ነገር ላይ በቁጥራችን ላይ እየተመርኮዘ ነው። ይሄ ነገር በአስር አመት አንዴ የሚሆን ነገር ነው። ይሄ ቻንስ ካመለጠን እስከ አስር አመት ድረስ አንቆጠርም። እነሱ የሚያውቁን በቁጥራችን ነው። ስለዚህ ከዚህ አልፎ ኢትዮጵያ ውስጥ እንኳን ላለው ደስተኛችን እንደ አሜሪካ መንግስትኛ እንድንሰማ በጣም በጣም በጣም ኢምፖርታንት የሆነ ድምጻችንና ማንነታችንን ማሳያ ነው። ሴንሰር እስካሁን ያለው የህብረተሰቡ ተሳትፎ ምንድን ነው? ምን ስላያችሁ ነው እንደዚህ በቂ አይደለም የምንግምታላችሁ? የተከታተላችሁበት የለካችሁበት? አቶ ኤልያስ ጥሩ ጥያቄ ነው ይሄ። አንዳንድ የምንሰማቸው ነገሮች አሉ፣ ምክንያቱም አንዳንድ ሰዎች ይሄ ቁጥር እኛ ተቆጠርን አልተቆጠርን ምንም የሚያመጣው ጥቅም የለንም ወይም ደግሞ እኛ የምንጠቀምበት ነገር የለም ለውጥም አያመጣም የእኛ መቆጠርና መቆጠር የሚል አመለካከት ብዙ ሰዎች ላይ ብዙ ሰዎች ላይ እንዳለ ሰምተናል ከዛም አልፎ ደግሞ የፍራቻም ነገር አለ የፍራቻው ምንድን ነው ብንቆጠር ምንድን ነው የሚደርስብን ምናልባት አሁን ወረቀት የሌላቸው ወይም ደግሞ ከሚገ ጋር የተያያዘ ኬዝ ያላቸው ሰዎች ሁሉ ይፈራሉ ምክንያቱም እኛ ከተቆጠርን እንትናችንን ያውቃሉ በሚል የፍራቻ ነገር። አንደኛው እኛ ብንቆጠር እና ባንቆጠር ለውጥ አናመጣም የሚለው አመለካከት ትልቅ ስህተት የተሞላበት ነው። ምክንያቱም አሁን እንደውም ፎርሙ ላይ ለየት ያለ ነገር ያየሁት ምንድን ነው? ፎርሙ ሲሞላ ለምሳሌ አፍሪካን አሜሪካን ናቸው ይልና ከዛ ስር ደግሞ ከየት ናችሁ ስፔሲፊክሊ ከየት ኤትኒክ ናችሁ የሚለውን እቁል ውጭ ያደርጋል። ማለትም ኤግዛምፕልም ሲሰጥ የኢትዮጵያ ኤግዛምፕልም አለ እዛ ውስጥ ኢትዮጵያዊን ለማለት። ስለዚህ እኛ ያንን ጥቁርነን ብለን ከሞላም በኋላ አፍሪካ አሜሪካ ብለን ከሞላ በኋላ ኢትዮጵያዊንን ብለን መሙላት አለብን ምክንያቱም ያ ነበር ነው የእኛም ኮሚኒቲ የበለጠ ተሰሚነት ሊያገኝ የሚችለው። የሚፈለጉትንም እርዳታዎችም እርዳታ ሳይሆን አክቹዋሊ ገቨርንመንቱ ያለበትን ሪስፖንስብሊቲ በትክክለኛው መንገድ እንዲወጣ ዳታውን ማግኘት ይኖርበታል። ያንን ዳታ ደግሞ የሚያገኘው ከዚህ ከሴንሰስ ቢሮ ነው፣ ከሌላ ቦታ አይደለም። ይሄን የሚያገኝ በምንም ታምር የማይጠየቁ ጥያቄዎች አሉ። አንደኛው ሶሻል ሴኩሪቲ ነንበር አይጠየቅም፣ ቢኖርም ባይኖርም አይጠየቅም። ሁለተኛው ባንክ ወይም ክሬዲት ካርድ አካውንት ነንበር አይጠየቅም። ስለዚህ ዳታዎች የሚፈለጉት እዛ ቤት ውስጥ ከኤፕሪል ቶኒ ቶኒ ጀምሮ የኖረ ሰው እንዳለ ቢመዘገብ የሚያመጣው ምንም ጉዳት የለም። አንደኛ እጅግ በጣም ፕሮቴክትድ የሆነ ነው ይሄ ነገር፣ ምክንያቱም ፐርሶናል ኢንፎርሜሽን ስለሆነ ያንን ፐርሶናል ኢንፎርሜሽን ቢሮ በምንም ተአምር ለማንም እንዳይሰጥ ህጉን እንዳለ ቁጭ ሆኗል። እንደውም የሚሉት ምንድን ነው ከሁለት መቶ ሀምሳ ሺህ ብር እስከ አምስት ዓመት ወይም አንዱን ወይ ሁለቱንም አፍራይ ሊያደርጉ የሚችሉበት ሁኔታ ሊፈጠር ይችላል። አንድ ሰው እንኳ ከዛ ከሴንሰስ ቢሮ እንዲህ አይነት ኢንፎርሜሽን በማያስፈልግበት ቦታ ከተሰጠ ማለት ነው። ይሄ ኮሌክቲቭሊ ቁጥሮቹን፣ ዳታዎቹን የመሰብሰብ እና በአንድ አካባቢ ሰው ምን አይነት ሰው ነው የሚኖረው ስንት ሰው የሚኖረው የሚለውን ዳታ ለመሰብሰብ ብቻ የሚጠቀሙበት ስለሆነ አይ ቲንክ ከፍራቻውም መውጣት ይኖርብናል። ከዛም በላይ ደግሞ ለእኔ አይጠቅመኝም የሚለውንም አስተሳሰብ ማስቀረት አለብን ምክንያቱም ይጎዳናል ሀምራዊት በምን በምን መንገዶች ነው መሳተፍ የሚችለው ሰው ለምሳሌ በአካል በኢንተርኔት እንዴት ነው መሙላት የሚችለው ኦኬ በሶስት መንገድ ነው አንደኛው በስልክ ደውሎ ሴንሰስ ዳት ጋቭ ብንል ብንል ኢንፎርሜሽናቸውን በስልክ መደወል እንችላለን በጣም ቀላል መንገድ ግን በኢንተርኔት ገብተን በኦንላይን ገብተን ሴንሰስ ዳት ጋቭ ብንል ኦንላይን መሙላት እንችላለን። ስምን፣ ልደት፣ ልጆች ስንታሉን፣ የልጆችን ስም ሶሻል ሴኩሪቲ አይጠየቅም። ከዛ ኢትዮጵያዊ መሆናችንን ብቻ ዜግነታችንን፣ ለምሳሌ እኔ ሴቲዘነኝ፣ ግን ኢትዮጵያን አሜሪካን ብዬ ነው የሞላሁት። ከዛ ልጆቻችንንም እንደዚሁ ማስመዝገብ አንርሳ፣ ምክንያቱም ያው በዛ ቁጥራችን የሚበዛው ሁላችንም ስንመዘገብ ነውና ማለት ነው። እንደሱ አድርጎ መሙላት ይቻላል። ካለበለዚያ ቤት እየመጡ እያንኳኩ ነው። አሁን ሰዎች ካልመለሱ ሰዎቹ መጥተው ሲያንኳኩ መሙላት እንችላለን። ግን እነሱ መጥተው እንዳይረብሹን፣ መጥተው እንዳያንኳኩ እኛ ራሳችን ኦንላይን መሙላት እንችላለን። ሌላው ፖስታ የልኩ ነበር። እስከ ዛሬ ድረስ ፖስታው ካለን ፖስታው ላይ ሞልተን መላክ እንችላለን። የቤተሰባችንን ቁጥር ስማቸውን፣ ሁላችን ሞልተን ምንም አይነት ፕራይቬት ኢንፎርሜሽን አይጠይቁም። ያው ቀርቶ ምንም ወረቀት እንኳን ከሌለን እዚህ ሀገር ወርክ ፐርሚት እንኳን ከሌለን መመዝገብ እንችላለን። እኛም እንደ አድቮኬት ማድረግ የምንችለው ይህን ያህል እኮ ኢትዮጵያዊ አለ፣ እንዲህ አላደረጋችሁልንም ይህን ያህል እኮ የሰው ሕዝብ አለ እንዲህ አላደረጋችሁልንም ማለት የሚቻለው ቁጥራችንን ስናሳይ ብቻ ስለሆነ ያ በጣም በጣም ኢምፖርታንት ነው። በጣም አመሰግናለሁ አቶ ኤልያስ ወልዱ የኢትዮጵያ ኮሚኒቲ ሴንተር በከሜሪላንድ እንዲሁም ወይዘሮ ሀምራዊት ተስፋን ሁለታችሁንም በአሜሪካ ድምጽ በጣም አመሰግናለሁኝ። መልካም ጊዜ። እኛም እናመሰግናለን። አመሰግናለሁ ደረጃ። ወደ ተከታዩ ዘገባ እንለፍ። ኮሮና ቫይረስ በኦሮሚያ ክልል በተለይም በፊንፊኔ ዙሪያ ልዩ ዞን እየተስፋፋ መሆኑን የኦሮሚያ ጤና ቢሮ ገልጿል። በክልሉ ውስጥ ቁጥራቸው ከመቶ ያላነሰ እስረኞች ለቫይረሱ መጋለጣቸውን የክልሉ የጤና ቢሮ ለቪኦኤ አስታውቀዋል። ሙክታር ጀማል ዝርዝሩን ይዟል። ሁሉም ቦታ ላይ እየተስፋፋ ነው ያለው። ስፔሻል አሁን በጣም እየበዛ ያለው ባንክ ሰራተኞች አካባቢ፣ ሰው የሚበዛበት የባስ ስቴሽኖች አካባቢ፣ በተለያዩ ቦታዎች በሽታው በጣም እየተሰራጨ ነው። የኛ ሪፖርት የሚያሳየው በተለይ ጤና ተቋማት ምን ያህል የጤና አገልግሎት ሰራተኞች በበሽታው ተይዘዋል። ከፍተኛ ባለሙያ ከሐኪሞች እስከታች ድረስ በዚህ በሽታ የተጠቁ ሰዎች አሉ። በእኛ ክልልም ወደ ሰላሳ ስድስት የሚሆኑ ባለሙያዎች በኮቪድ አስራ ዘጠኝ በሽታ መያዛቸው ተረጋግጧል ማለት ነው። በተለይ የኮሮና ቫይረስ ኮቪድ አስራ ዘጠኝ እየተስፋፋበት ያለ የሚነገረው ኦሮሚያ ውስጥ እስር ቤቶችን በተመለከተ ነው። በቅርብ አሜሪካ ድምፅም የዘገበው በምስራቅ ባሌ ጊንር ከተማ ብቻ ከስልሳ በላይ የሚሆኑ ሰዎች በኮሮና ቫይረስ መያዛቸው ተነግሯል። እስር ቤቶች አካባቢ ላይ በአጠቃላይ የኦሮሚያ ጤና ቢሮ ይህንን በተመለከተ ያለው ዳታ ምን ይመስላል? እውነት ነው ያው አንተ እንዳነሳው በቁጥር ስናነሳቸው በምስራቅ ባሌ ያው ከፊተኛ ቁጥር ነው እዛ አካባቢ ያለው ወደ ስልሳ አራት የሚሆኑ ሰዎች ናቸው። እንዲሁም በአዳማ ከተማ ወደ ሀያ አምስት የሚሆኑ ሰዎች በዚህ ተለይተዋል። እንዲሁም በነቀምቴ ከተማ ወደ ሰባት ሰዎች እና ወደ አምቦ ከተማም ሁለት ሰዎች በአጠቃላይ ወደ ዘጠና ስምንት የሚሆኑ ሰዎች ተለይቶ አለ። ሁሉም እስረኞች ናቸው ወይ? ፖሊሶች ምን ያህል ይሆናሉ? እስረኞች ናቸው ኦልሞስት፣ ታራሚዎች ናቸው ኦልሞስት፣ ከፖሊስ ጣቢያ እና ከተለያዩ ወረዳዎች የመጡ ናቸው። ዞሮ ዞሮ አሁን ማድረግ ያለብን ሁሉም ቦታ ሁሉም ማህበረሰብ ውስጥ ይሄ በሽታ እንደገባ ሁላችን ማወቅ አለብን። ገጠሬም ይሁን ከሞያሌ እስከ ደንቢዶሎ ድረስ ሁሉም ቦታ ያልደረሰበት ቦታ ስለሌለ ሁላችንም ኢንተርቬንሽኑ ላይ ጥንቃቄ ማድረግ እንዳለብን ነው እኛ አቶ ብራኑ ከዚህ ቀደም ከሶስት ወር በፊት ቪኦኤ በሰራው ዘገባ የኦሮሚያ ጤና ቢሮ በተለይ በአዲስ አበባ የኮቪድ አስራ ዘጠኝ መስፋፋት ለፊንፊኔ ዙሪያ ልዩ ዞን ከፍተኛ ስጋትና አደጋ ነው የሚል ቅድመ ጥናት ገልጾ ነበር። አሁን በአጠቃላይ እነዚህ ከተሞችም ሆኑ ሌሎች ከተሞች በዓል ስናያቸው ምን አይነት ሁኔታ ላይ ናቸው ያሉት? ትክክል ነው። ያው ምናልባት ያው እዚህ አካባቢ ኦሮሚያ ፍንፍኔን ዙሪያውን ያሉት ከተሞች ላይ ጥንቃቄ ስናደረግ ነበረ። ዙሮ ዙሮ አሁን ለምሳሌ ቡራዩ ከተማ ብንወስድ ከኛ ክልል በጣም ከፊተኛ ቁጥር ያለውን የኮቪድ አስራ ዘጠኝ ሪፖርት ያደረጉት ከተሞች ወይ ዞኖች ውስጥ ነው የሚመደበው። ለምሳሌ ከሁለት ሺ አንድ መቶ አርባ ስምንት ናሙና ወስደን ቴስት ካናናቸው ሰዎች ወደ ሁለት መቶ ስልሳ አንድ የሚደርሱት ሰዎች ኮቪድ አስራ ዘጠኝ በሽታ መያዛቸው ተረጋግጧል። ተጠናቋል። ይሄ ከመቶ ሰዎች አስራ ሁለቱ ለዚህ በሽታ ተጋራጭ መሆናቸው ነው የሚያሳየው። ይህ ከፍተኛ ቁጥር ነው። ስለዚህ እዛ አካባቢ በጣም ጥንቃቄና ቁጥጥር ማለት እንዳለብን ነው የሚያሳየው እና ወደ ምስራቅ ሸዋ ብንወስድ ወደ ሶስት ሺ ዘጠኝ መቶ ሀያ ሶስት የሚሆኑ ናምናዎችን ወስን ወደ መቶ ሰማንያ ሰባት የሚሆኑ ሰዎች በኮቪድ አስራ ዘጠኝ መያዛቸውን ወደ ደርሰንበታል። ከመቶ ስናሰላ ወደ ከመቶ ሰዎች አምስት ሰዎች በዚህ ኮቪድ መያዛቸውን የሚያረጋግጠውም ሌላውን ለምሳሌ ወደ ለገጣፎ ማየት እንችላለን። ስድስት መቶ አስራ ስድስት ናምና ወስደን ሰማንያ አምስት የሚሆኑ ሰዎች በዚህ ቫይረስ መያዛቸውን የሚያረገብጠው ሌላው ደግሞ የሚሆኑ ሞት ከመቶ ስንም ከፊተኛ ቁጥር ነው። ከመቶ ሰዎች አስራ አራት ሰዎች በዚህ በሽታ መያዛቸውን ነው የሚያሳየው። እና ዞሮ ዞሮ ቁጥሩ ይለያይ እንጂ በዚህ ሰዓት በእኛ በሀያ አንድ ዞኖች እና በአስራ ዘጠኝ ከተሞች ሁሉም ቦታ የዚህ የኮቪድ አስራ ዘጠኝ በሽታ ሪፖርት አድርጓል። ኤክሰፕት ብሻንጉራቻ ብሻንጉራቻ እስካሁን ሪፖርት አላደረገም። ያው የማህበረሰባችን ጥንቃቄ ማረግ አለበት ብዬ ነው የማስበው። በተለይ ከዚህ ቀደም መጀመሪያ አምስት ስድስት ወር በፊት የቫይረሱ ስርጭት በሀገራችን ሲጀምር ከፍተኛ ጥንቃቄዎች በማህበረሰቡ ጋር ይታይ ነበር። የጤና ባለሙያዎችም ከፍተኛ ክትትል ያደረጉ ነበር። አሁን ግን ከብዙ ቦታ እየተሰማ ያለው ሰው በቫይረሱ መሞቱ እየታየ የማህበረሰቡ በቤተሰብ ጋር ያለው ክትትል እና ቁጥጥር እየተደረገ አለመሆኑን፣ በጤና ተቋማት ክትትል ላይም እጥረት እንዳለ የሚያነሱ አሉ። በቅርብ አዳማ ላይም ተመሳሳይ ነገር ከትላንት ጀምሮ እየተነሳ ይገኛል። ችግሩ ምንድን ነው? ምንስ የታዘበው እናንተ ቢሮ? ያው አንተ እንዳነሳው ነው። ሁሉም ጋር በዝናጋግን መዘናጋ ቅድማ ማንሳት እንደሞከርኩት ሳራ ውስጥና መስዋዕትነት የሚያስከፍለን ነው የሚመስለው እና ሁላችንም በጣም ጥንቃቄ ማብዛት አለብን። የላላ ነገር አለ። ባለፈውም ኢቭን በመንግስት በኩል ኮሚኒቲ በኩልም የሚደረገው ጥንቃቄ ከመጀመሪያ ሆኖ አሁን ኮምፔር ስናደርግና ስናሰላ አሁን በጣም እያነሰ መሆኑን ነው የሚያሳየውና አሁን በቅርብ ጊዜ ባለፈው ዱከማ አካባቢ አንድ ሰው የሞተ ነበር። እና በዚ አንፃር አንድ የሞተው ሰው ላይ ንክኪ ያላቸው ሰዎች ለይተናል ማለት ነው። በዚህ ቀብር ላይ በተፈጸመው ንክኪ ሀምሳ አምስት ሰዎች ተይዘው ከሀምሳ አምስት ሰዎች አንደኛ ሞት ተፈጸ አፍትን አድርገዋል ማለት ነው ሌላው እንዲሁም በምዕራብ ጉጂ አሁን ማንሳት እንችላለን ከአንድ ሰው እብር ላይ ወደ አርባ አራት ሰዎች ምልክት ያላቸው ሰዎች ለይተን ርሞስ ፖዚቲቭ መሆናቸው ተረጋገጠ ነው። ስለዚህ ሁና ሁላችንም ጥንቃቄ ማድረግ አለብን እንደዚህ አይነት ነገሮች ክስተቶች ከተፈጠሩ በኮቪድ ፕሮቶኮል ነው መሆን አለበት ሰው እንዳይበዛ ከአምሳ ሰው በላይ ቀብር ላይ መሳተፍ እንዳለበት የስቴት ኦፍ ኢመርጀንሲ ላይ ኦሬዲ ወጥቷል እና እዚህ አንጻር ሁሉንም ነገር ሳ ላይ ማወል እንዳለብን ና ማንሳት እንፈልገው በጣም ነው የማመሰግነው አቶ ብርሃኑ ቀናጢ በኦሮሚያ ጤና ቢሮ ህብረተሰብ ጤና አደጋ መምሪያ የህብረተሰብ ጤና ጥናትና ምርምር ቡድን አስተባባሪ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በጣም አመሰግኖታለሁ። አመሰግናለሁ ም በኦሮሚያ ጤና ቢሮ ከዚሁ ከኮቪድ-19 ዜና ጋር ወደ ደቡብ እንስለቅ። በሲዳማ ክልል ኮሮና ቫይረስ በከፍተኛ ሁኔታ እየተሰራጨ መሆኑን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቀዋል። ምክንያቱ ምክንያቱ የቫይረሱን መዛመት ለመከላከል ሲባል የታወጀው የአስቸኳይ ጊዜ ሁኔታ ተግባራዊ አለመደረጉ ነው ይላል ኢንስቲትዩቱ። በሐዋሳ ኢንዱስትሪ ፓርክም ከአንድ መቶ ሰባ በላይ ሠራተኞች ለቫይረሱ መጋለጣቸውን የኢንስቲትዩቱ ዳይሬክተር ዶክተር ማቴ መንገሻ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዘዋል። የሱዳማ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር ማተ መንገሻ ለቪኦኤ እንደተናገሩት በሱዳማ ክልል የኮሮና ቫይረስ በጣም በከፍተኛ ሁኔታ እየተሰራጨ ነው። ለቫይረሱ መሰራጨት ዋነኛው ምክንያት የአስቸኳይ ጊዜ አዋጅ ተግባራዊ አለመሆንና የመከላከያ ዘደቦችን ህዝቡ በተገቢ ሁኔታ አለመጠቀሙ ነው ብለዋል። በሲዳማ ክልልም በአጠቃላይ እስከ ዛሬ ቀትር ድረስ 517 ሰዎች በኮሮና ቫይረስ መያዛቸውን ገልጠዋል። ከዚህ ውስጥ ወደ 367 የሚሆኑ ወንዶች ናቸው፣ የቀሩት መቶ ሀምሳው ሴቶች ናቸው። ወደ 13229 ሰው ናሙና ተወስዶ ከተረጋገጠው ውስጥ ነው 513 ሰዎች በቫይረሱ መጠቃታቸውን ያረጋገጥ ነው። ዛሬ የሚገቡትን ጨምሮ ወደ 367 ሰባት የሚሆኑ ሕክምና ላይ እንደሚሆኑ ነው የምንጠብቀው። እስካሁን 133 የሚሆኑ ሰዎች ከቫይረሱ አገግሟል። 11 ሆኑ ሰዎች ደግሞ ህይወታቸውን አጥተዋል። ነው ጥ ሶስት በሕክምና ማዕከላት በከባድ መም የሞቱ ናቸው። ስድስቱ ከሬሳ ተወስቶ በተደረገ ምርመራ የተረጋገጠ እንደሆነ ለማከል ነው አሁን ባሉን በሰባት ህክምና መስጫ ማዕከሎቻችን ወደ 925 የሚሆኑ አልጋዎች አሉን። ከዚህ ውስጥ 920 ዎቹ አሁኑ ለአገልግሎት የተሰናዱ ናቸው። በዕድሜም ደግሞ ስናይ አብዛኛው እዛ ያለው ሰው ወጣቱ ክፍል ነው ማለት ይቻላል። 15 ዓመት እስከ 25 ያለው ሰው ከግማሽ በላይ ወይም 53 ፐርሰንቱ በዚህ ድመ ክልል ያለ እንደምነ ሌሎቹ አብዛኛዎቹ ምልክት እያሳዩ እንዳልሆንም ማንሳት ይቻላል። ዶክተር ማተ መንገሻ በሐዋሳ ኢንዱስትሪ ፓርክም ቫይረሱ የተሰራጨ መሆኑን ገልጠው እስከ ዛሬ 170 ሰዎች በቫይረሱ መያዛቸውን ተናግረዋል። ይህንን በመገንዘብም የፓርኩ ሰራተኞችም ሆኑ የሐዋሳ ከተማ ነዋሪዎች የመከላከያ ዘዴዎችን በሚገባ ተግባራዊ በማድረግ ራሳቸውን ከኮሮና ቫይረስ እንዲጠብቁ አስጠንቅቀዋል። ዋናው ትልቁ መራራቅ ነው። መራራቅ ላይ ውጤታማ ካልሆንን ማስክ ስላደረግን ብቻ ህመሙን ተርፈናል ብለን ማለት አንችልም፣ እና መራራቅና መታጠብ አካባቢ ህብረተሰቡ ትኩረት ሰጥቶ ከማስክ አጠቃቀም በተለይ ህዝቡ የሚሰበሰብበት ሰው የሚሰባሰብበት አካባቢ የሚንቀሳቀስ ሆነ ማስክ ማድረግ አለመነጋጋት የሚሉ ሁለቱን ነገሮችን በደንብ ወስዶ ሁለቱንም ተግባራዊ ማድረግ አለበት። የሐዋሳ ኢንዱስትሪ ፓርክ በአጠቃላይ ከ33 ሺህ በላይ ሰራተኞች ያሉት ሲሆን ምርመራ የተደረገላቸው ሰዎች 1200 ሲሆኑ ናሙና የተወሰደባቸውም ሼዶች ሶስት መሆናቸውም ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም። አመሰግናለሁ ዮናታን። ተከታዩ ዘገባ ወደ ደቡብ አፍሪካ ኢትዮጵያውያን ይወስደናል። የኮቪድ-19 ወረርሽኝ ደቡብ አፍሪካ ውስጥ መስፋፋት ከጀመረ አንስቶ እስካሁን ባለው ጊዜ እዚያ በስደተኛነት ይኖሩ የነበሩ ከአሥር በላይ ኢትዮጵያውያን በበሽታው ምክንያት መሞታቸው ተነግሯል። ከማኅበረሰቡ መሪዎች አንዱን ያነጋገረው ገልሞ ዳዊት ዝርዝሩን ይዟል። አቶ ፋኖስ ኃይሌ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ጸሐፊ፣ የኮሮና በሽታ በሀገሩ ከተከሰተ ወዲህ በደቡብ አፍሪካ ነዋሪ የነበሩ ቢያንስ ከአስር በላይ ትውልድ ኢትዮጵያውያን በኮሮና በሽታ ህይወታቸው አልፈዋል ብለዋል። በደቡብ አፍሪካ ዘጠኝ ፕሮቬንሶች ወይም በእኛ ሀገር አጠራር ክልሎች አሉ። በተለያየ ፕሮቬንስ ላይ የእኛም ሰዎች እንግዲህ በበሽታው የተጠቁበት ሁኔታ ነው ያለው። በግምት ከአስር የማንሱ ኢትዮጵያን በበሽታው ተጠቅቶ ህይወታቸው ያለፈበት ሁኔታ ነው ያለው። ያው አስክሬናቸውን ወደ ሀገር ቤት ለመሸኛት አይፈቀድም። ይሄ እንግዲህ ያለመቀፍ ህግ ነው አንድ ሰው የኮቪድ ታማሚ ሆኖ በዛ ሀገር ከሞታው እዛው ሀገር ነው የሚቀበረው። እና አንዳንድ እንግዲህ ባሉበት ሚኒሲፓሊቲዎች የቀብር አቅጣጫዎችን እንድናሳይ እኛ ጋ ነው የሚደውሉት። እና ከአስር የማንሱ ኢትዮጵያውያን እንግዲህ እዚህ ሀገር እንግዲህ ቦታቸው አልፎ እዚ ወደ አፍሪካ ነው የተቀበሩት። ጆሃንስበርግ፣ እንዲሁም ሊምፖፖ፣ ፖሞላንጋ እናም ዌስተርን ኬፕ ወደ ኬፕ ታውን ማለት ነው። በእነዚህ ኤሪያዎች ላይ እንግዲህ ወገኖቻችንን ያጣንበት ሁኔታ ነው ያለው አቶ ፋኖስ በአሁኑ ወቅት በሽታው በደቡብ አፍሪካ በሰፊው መስፋፋቱ በአገሩ የሚኖሩ ትውልድ ኢትዮጵያውያንን አዝጊ ሁኔታ ላይ ጥሏቸዋል ብለዋል። የደቡብ አፍሪካ መንግስት በሽታው መስፋፋቱን ተከትሎ እርምጃዎችን ወስዷል። በሀገሩ ያሉ ትውልድ ኢትዮጵያውያን ወረርሽኙን ተከትሎ የተወሰደው እርምጃ ሕይወታቸውን ማናጋቱን ይናገራሉ። መለስ ጎጃም በጆሀንስበርግ ከተማ አቅራቢያ የሚኖር ትውልድ ኢትዮጵያዊ ነው። የአንድ ልጅ አባት መለስ ባለው ትንሽዬ የፍጆታ እቃ መሸጫ ሱቅ ቤተሰቡን ማስተዳደር እየከበደው እንደመጣ ይናገራል። ገበያ የለም። ይሄን አይደል የምናገኘው በ ባለቤትም ሰው ቤት ነበረ ቡና ትንሽ ያው እንትን የምችለው እዛ ሁኔታ ያው ይሄ በሽታ ከገባ ወዲህ ስራም ይሄን አይልም ነው። በተለይ አሁን ባለሽዳር ሆነ ቤተሰብ ላለው ሰው በጣም ከባድ ነው። የቤት ኪራይ ያስቸግራል። ድሮ የሚሸጡ እቃዎች ብዙ ነገሮች አሉ እዚህ ሀገር። አሁን ሰዎች የዚህ ሀገር ዜጋ የሚጠቀሙ ነገሮች እንትን አሉ እነዛን አሁን አንሸጥም። በሽታም ስላለ ተከልክለዋል። በዛ ሁኔታ አሁን እሱ የሚሰራ ሰው በጣም ደካማ ነው። አሁን ሶስት ሺ የሚሰራ ሰው አንድ ሺ የሚሰራ ነው። በአሁኑ ጊዜ አሁን ዜጋ ነው በብዛት እየሞተ ያለው። ለወደፊት እንግዲህ ምን አይነት ጥንቃቄ ይኖራል? እንግዲህ እኛ አሁን ለወደፊት ሰውስ እንዴት ሆኖ ይኖራል የሚባለው ነገር በጣም ከባድ ነው፣ አስቸጋሪ። በዚህ ከቀጠለ በሽታ ካልቆመ እንግዲህ ያው ሰው ይታመማል። ግማሽ እየዳነ ግማሽ እየሞተ ነው ያለው። ጋዲሳ ገመቹ በደቡብ አፍሪካ ለስምንት ዓመታት ኖረዋል። በጉልበት ስራ እንደሚተዳደር የገለጸው ጋዲሳ የኮሮና ቫይረስ ከተከሰተ ወዲህ ስራ በመጥፋቱ ለችግር መዳረጉን ይናገራል። የዚህ በሽታ መከሰት በሀገሩ በስደተኝነት የምንኖር ሰዎችን በኢኮኖሚ ረገድ በጣም ነው የጎዳን። ምክንያቱም የሀገሩ ዜጎችን የሚረዳው የደቡብ አፍሪካ መንግስት ነው ትውልድ ኢትዮጵያውያን ስደተኞች ወይም የሌላ ሀገር ዜጎች ተወላጆችን የሚረዳ አካል የለም። ስለዚህ ክፉኛ ትኩርተን ያለ ነው። ወደ ሀገራችን እንዳንመለስ ድንበር ዝግ ነው። ዛሬ እንጂ ነገምን እንደሚገጥመን አናውቀም ይላል ጋዲሳ። ጋዲሳ ስራ የተቋረጠባቸው ኢትዮጵያውያን መንገድ ላይ የወጡ እንዳሉ ጭምር ገልጸው፣ እሱም በጓደኛው ቤት በጊዜያዊነት ተጠልለው እንዳለ ተናግረዋል ጋዲሳ እንዲሁም ሌሎች ያነጋገር ናቸው። ደቡብ አፍሪካ ነዋሪ ትውልድ ኢትዮጵያውያን ለብዙዎች ሰብዓዊ ድጋፍ እንደሚያስፈልጋቸው ገልጸው ነገር ግን ስደተኞችን ያገዜ አካል እስካሁን አለመኖሩን ጠቁመዋል። በደቡብ አፍሪካ የትውልድ ኢትዮጵያውያን ማህበረሰብ ጸሐፊ አቶ ለተቸገሩ ኢትዮጵያውያን የማህበረሰብ መሪዎች የተቻላቸውን አድርገዋል ይላሉ። የደቡብ አፍሪካ መንግስት ያው ለዜጎቹ አንዳንድ ሪሊፎችን ሰጥተዋል። እንግዲህ ፎሬኔሮች በዚህ ሀገር የሚገኙት ፕሮፔር የሆነ ዶክመንት ያላቸው ሰዎች ሶስት መቶ ሀምሳ ራንድ የደቡብ አፍሪካ እንዲያገኙ ኦፖርቹኒቲ አመቻችተዋል። ያንን ኳሊፋይ የሚያደርጉ ወገኖቻችን እንዲያገኙ ምቹ ሁኔታ ፈጥረዋል። ግን አዜ ኢትዮጵያን ኮሚኒቲ ደግሞ እኛ የተጎዱትን ወገኖቻችንን ለመርዳት እስፔሻሊ ቢዝነስ ኤሪያ ላይ ጆሃንስበርግና ፕሪቶሪያ በሚባል ከተማ አካባቢ አንዳንድ እንቅስቃሴ አድርገን የተወሰኑ ኢትዮጵያውያንን እንግዲህ በምግብ አቅርቦትና በአንዳንድ ነገር ለማገዝ ሞክረናል። አሁንም የምግብ ችግርና አንዳንድ ችግር ላለባቸው ሰዎች ይሄ ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን አንድ ኦፖርቹኒቲ አምጥቶ የተቸገሩ ሰዎችን መዝግበን ወደ እነሱ አስተላልፈን እንግዲህ የእነሱን ሚላሽ እየተጠባበቀን እንገኛለን። በጣም የተቸገሩ ሰዎችን ለመርዳት ማለት ነው። ከዛ ያለፈ ደግሞ ወደ ሀገር ቤት ለመመለስ የሚፈልጉ ሰዎችን ይሄ ድርጅት ዓለም አቀፍ ፍልሰት ድርጅት አግዛለሁ ብሎ ከኮሚኒቲና ከኤምባሲያችን ጋር ስለተነጋገረ ሰዎችን መዝግበን የዓለም አቀፍ በረራዎች እስኪከፈቱ ጠብቀን ነው ያለነው። ወደ ሰማና ምናምን ሰዎች ወደ ሀገር ቤት ለመመለስ በነፃ እንዲመለሱ ቲኬት ድጎማ ለማድረግ ቃል ገብቷል የዓለም አቀፍ ስደተኞች ድርጅት። አቶ ፋኖስ ኢትዮጵያውያኑ በበሽታው እንዳይያዙ በዕድር በቤተ እምነቶችና በሌሎች ማህበራዊ ተቋማት በኩል ግንዛቤ የመስጠት ስራ እየተሰራ መሆኑን ክፉኛ ለተጎዱም ድጎማ የማሰባሰቡ ስራ ይቀጥላል ብለዋል። እስከ ዛሬ ድረስ በደቡብ አፍሪካ ከግማሽ ሚሊዮን ሕዝብ በላይ በኮሮና በሽታ የተጠቃ ሲሆን ከአስር ሺህ በላይ ደግሞ በዚህ በሽታ ህይወታቸውን አጥተዋል። ለአሜሪካ ድምፅ ገሎዳዊት ከናይሮቢ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሯ ብርሃን አይሉና እኔም ሳስተናግዳችሁ የቆየሁት ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባኮ ራስዎን ከኮሮና ቫይረስ መጠበቅ አይዘናጉ። ሰላም ጤና ይስጥልኝ። በደህና ደሩ።